በህዝብ የተመረጠ ህጋዊ መንግስት ወደ ቦታው ተመልሰዋል ሲል በህወሀት የሚመራው የትግራይ መንግስት ገለጠ። መቀሌ ከተማ በትግራይ ኃይሎች ቁጥጥር ስር ከዋለች በኋላ ዶክተር ደብረ ጽዮን ገብረ ሚካኤል አደባባይ ወጥተው ለነዋሪው ህዝብ የእንኳን ደስ ያላችሁ መልእክት ማስተላለፋቸውን ጠቅሶ ተከታዩን አንዳንድ የከተማይቱን ነዋሪዎች ድምፅ ያካተተ ዘገባ ሙልጌታ አጽበሀ አድርሶናል። ሰኔ 21 2013 ዓ ም የትግራይ ኃይሎች መቀለ ከተማ ከተቆጣጠሩ ጀምሮ የከተማዋ ነዋሪዎች በአደባባዮች ወጥተው ደስታቸውን ላለፉት ቀናት እየገለጹ ቆይተዋል። በህወሀት የሚመራ የትግራይ መንግስት ባወጣው መግለጫ የክልሉ ህዝብ ባደረገው ትግልና በከፈለው መስዋዕትነት በህዝብ የተመረጠ ህጋዊ መንግስት ወደ ቦታው ተመልሰዋል ብሏል። በዚህም እንኳን ደሳለን ያለው መግለጫው በቀጣይም ትግላችን አጠናክረን እንቀጥላለን ሲል ገልጿል። የክልሉ መሪ ዶክተር ደብረጽዮን ገብረ ሚካኤል ከትናንት በስቲያ ረቡእ በአደባባይ ወጥቶ ለትግራይ ህዝብ የእንኳን ደሳላችሁ መልእክት አስተላልፈዋል። ለትግራይ ህዝብም የታጠቀው እንዳትፈታ በህግና ስርዓት ይሁን፣ ፖለቲካ ትግል ከማድረግ በተጨማሪ ጉልበትም አስፈላጊ ነው ብለዋል። ጠንኪርና ሕዝቡን ብቕጽምና ዝጎደለ ክንምልእ ብስርዓት ጠንክረን አሁንም በክንዳችን የጎደለውን እንድንሞላ በስርዓት የሚጠናቀቅ በስርዓት እንድንጨርስ ከሁሉም በላይ ደግሞ ህልውናችንን የሚያረጋግጥ የራሳችንን እድል ራሳችን እንድንወስን ሁሉንም መደረግ ያለበት እንፈጽማለን። ድጋሜ እንኳን ደስ አለን እንኳን አገናኘን፣ ተጋግዘን የጎደለውን እንሞላለን። ትግራይ አሸንፋለች፣ ገናም ታሸንፋለች፣ ወደ ከፍታም ትመጣለች ነው ያሉት። አሁንም ፍላጎታችን ሰላምና ልማት ነው ያሉት ዶክተር ደብረ ጽዮን። ሆኖም በህዝቡ ላይ ግፍና በደል የፈጸሙ አካላት ተጠያቂ እንዲሆኑ እንሰራለን ነው ያሉት። ሳልሳይ ወያነ ትግራይ፣ ባይቶና እንዲሁም ውድብ ናጽነት ትግራይ የተባሉ ፓርቲዎችን ባወጡት መግለጫ ለህዝብ እንኳን ደሳለን መልእክት አስተላልፈዋል። በቀጣይም የሚፈጸሙ ስራዎችና ውሳኔዎች መንግስት ብቻውን ሳይሆን የሚመለከታቸው አካላት ሊያሳትፍ ይገባል ብለዋል። በመቀለ ከተማ ካሉ ነዋሪዎች ስለ የትግራይ ኃይሎች ከተማ መቆጣጠር የተሰማቸውን ጠይቅ ያለው ካሳዬ ደረሰ እባላለሁ። ፊት ለፊታቸው ሕጻናት ልጆቻቸው እየተገደሉ እህቶቻችን እናቶቻችን እየተደፈሩ የነበሩበት ሁኔታ ነው ያለው። ወጣቶች በየቤታቸው ሲቪል ወጣቶች እየተገደሉ የነበሩበት ሁኔታ እና ከዚህ ስቃይ ሁሉ ነፃ እንዲወጣ ሁሉ ሰው በጣም ትልቅ ምኞት ነበረው። እና አሁን አብዛኛው የትግራይ አካባቢ ነፃ ሆነዋል። የተቀረውም ነፃ እንዲሆን እና ሕዝቡ የፈለገውን በፈለገው መልኩ ራሱን በራሱን ያስተዳደ የሚተዳደርበት ሁኔታ እንዲፈጠር ነው የምንመኘው። ወይዘሮ ዛፉ ገብረ ሕይወት የተባሉ ከምዕራብ ትግራይ ተፈናቅለው በመቀለ ከተማ ተጠለው የሚገኙ በበኩላቸው በጣም ደስ ብሎኛል ዛሬ ደስ ብሎኛል ዛሬ በቃ ህዝብ ትግራይ በሞላ ደስ ነው ያለው ደስ ነው ያለው ደስ ብሎናል በቃ እኛ ንብረታችን ተዘርፈዋል በፋ ነው ግን እኛ አሁን እንደዚህ ስላየሁት ትግራይ በቃ ደስ ብሎኛል እኔ የንብረት እናመጣዋለን በቃ በስራችን ማለት እናመጣዋለን እኔ ምንም አላዝንም ስለምናመጣው አምናለሁ እንደምናመጣ ግርማይ ነጋሽ የተባለ ሌላ ወጣት በበኩልም የትግራይ ወጣቶች እናቶቹን እየተደፈሩ ህዝቡን አባቱን እየተደፈረ ስላየ ነው ወደ በረሃ የወጣው። ወደ በረሃ ወጥተው ደግሞ ሰላሙና አስከብረዋል አሁን በክንዱ በምናምን አይደለም በክንድ ነው ሰላሙ ያረጋገጠ። አሁንም ሰላሙ ተጠብቆ እንዲቀጥል ሙሉ ነፃ እንዲወጣ መታገል አለበት የሚል መልእክት ለማስተላለፍ ፈልጋለ። በክልሉ የኤሌክትሪክ አገልግሎት ቆሟል። በጥቂት ተቋማት ተጀምሮ የነበረ የኢንተርኔት አገልግሎትም ተቋርጧል። የስልክና የባንክ አገልግሎትም የለም። የአውሮፕላን በረራም ከቆመ አንድ ሳምንት አልፎቷል። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለም